ከ10 ዓመት በፊት ማለትም 2003 ዓ.ም የተመሰረተውና ኦርቶዶክስ፣ እስልምና፣ ካቶሊክ፣ ፕሮቴስታንት ጨምሮ ሰባት ቤተ እምነቶች በአባልነት የያዘው የትግራይ ሃይማኖት ተቋማት ጉባኤ ሰሞኑን ባወጣው መግለጫ እስካሁን ድረስ በተረጋገጠ 326 የሃይማኖት መሪዎች በኢትዮጵያና ኤርትራ ሌሎች መገደላቸው አስታውቋል። ከነዚህ የተገደሉት መካከል በርካታ ቁጥር ያላቸው የኦርቶዶክስ ቤተ ክርስቲያን ካህናት መሆናቸው ያመለከተው የሃይማኖት ተቋማቱ ህብረት፣ የእስልምና ሼኮች፣ የፕሮቴስታንት መምህራንና ሌሎች የቤተ እምነት አገልጋዮች እንዲሁ በግፍ ህይወታቸው እንዲያጡ መደረጉ የትግራይ ሃይማኖት ተቋማት ጉባኤ ይፋ አድርጓል። ከዚህ በተጨማሪ ታዋቂና ጥንታዊ የሚባሉ መስጊዶችና አብያተ ክርስቲያን ጨምሮ አስራ ሁለት ቤተ እምነቶች በከባድ መሳሪያ መመታታቸው መውድማቸው ተገልጿል። የትግራይ ሃይማኖት ተቋማት ጉባኤ በአጠቃላይ በትግራይ ታሪክ የማይረሳው ጥቃት በንጹሐን ላይ ተፈጽሟል ሲል አስታውቋል። በአንድ ጊዜ በርካታ የሃይማኖት መሪዎችና ምዕመናን ከተገደሉባቸው የትግራይ አካባቢዎች መካከል በሆነችው ዕዳጋ ሐሙስ የሚኖረው ገብረ ሚካኤል ኃይሉ አባቱ ቄስ ኃይሉ አብርሃ ህዳር 21 ቀን 2013 ዓ ም በማርያም ደንገላት ቤተ ክርስቲያን ከሌሎች ዘመዶቹ ጋር በኤርትራ ወታደሮች መገደላቸው የሚናገረው በከፍተኛ የሀዘን ስሜት ነው። ቄስ አባቴ ጨምሮ ከእኔ ዘመዶች ብቻ አስራ አንድ ሰዎች ተገድለዋል። አንዳንዶቹ የቤተሰብ መሪዎችና የቤተ ክርስቲያን አገልጋዮች ናቸው። ቄስ ጽጋቡ ምህረይ፣ ህይወት አብርሃ ምህረይ፣ አብርሃ አባይ ጨምሮ ሌሎች በአንድ አካባቢ የሚኖሩና የስጋ ዘመዶቼ ናቸው የተገደሉት ያነጋገር ነው። አባቱ የተገደሉበት ገብረ ሚካኤል ኃይሉ በትግራይ አሁን ላይ እየተደረገ ያለው ጦርነት ሰላማዊ ዜጎችን ለከፋ ጉዳት መዳረጉ ይናገራል። ይህ ግድያ ትግራዋይን እንደ ዘር ለማጥፋት ያለመ እንጂ ምንም ምክንያት የለውም። የቤተ ክርስቲያን አገልጋይ ሴት፣ የቤት እመቤት፣ ምንም ከፖለቲካ ግንኙነት የሌለው ሰው መግደል ታዲያ ምን ይባላል? ከየቤቱ አራት አምስት ሰው ነው የረሸኑት። ካብ ገዛ ሓሙስ ቶኮ ዝረሸኑ ልከኢሉ። ከዚህ በተጨማሪ መቅለብ የሚገኙ የሕክምና ተቋማት በነበረን ቅኝት እንደታዘብነው በጦርነቱ ከተጎዱ በርካታ ሰላማውያን ዜጎች መካከል የሃይማኖት መሪዎችም ይገኙበታል። የትግራይ ሃይማኖት ተቋማት ጉባኤ ያወጣው የ326 ሟች የሃይማኖት መሪዎችና ቤተ እምነት አገልጋዮች ስም ዝርዝር እንዲሁም ሙሉ አድራሻ የያዘ ባለ ስድስት ገጽ መግለጫ እንደሚያመለክተው በትግራይ ማዕከላዊ ዞን 163፣ በምስራቃዊ ዞን 76፣ በደቡብና ደቡብ ምስራቅ ዞኖች 44፣ በሰሜን ምዕራብ ዞን 43 ካህናት፣ ዲያቆናት፣ ሼኮችና ሌሎች የቤተ እምነት አገልጋዮች መገደላቸው ያትታል። በዚህ ጉዳይ ዙሪያ ከትግራይ ጊዜያዊ አስተዳደር ምላሽ ለማግኘት በተደጋጋሚ ያደረግነው ጥረት አልተሳካም። በሃይማኖት መሪዎቹ ግድያ ዙሪያ አስቴት የጠየቅናቸው የትግራይ ኮማንድ ፖስት ከፍተኛ ኃላፊ ምላሽ ሊሰጡን አልቻሉም። የኢትዮጵያ መንግስት በትግራይ ጦርነት የተፈጸሙ የሰላማዊ ዜጎች ጉዳት እንደሚያጣራ ይገልጻል። ለዲደብሊው ዘገባ ሚሊዮን ኃይለ ስላሴ መቀለ።